እዚ እያፈቅረኪ ግዘቴ ግዘቲ ማርያም ወኮፈ ይኩን ጸሎቱ ይትገዘም ኑሃመቱ ሄጥፋ በከንቱ በአፈመላይት ወሰም ይትረገም ለለለቱ ዝስተማሰሎ በተውኒት ለማህሌተ ንክስኪ ዝንቱ ጀጋዩ ሃጢያቱ ይታደግ እይታደግሎቱ እግዚአብሔር አብቂ እግዚአብሔር አቤኪ ፈነወ ቃሎ ገብርኤልሃ አስተማሲሎ ገብርኤልሃ አስተማሲሎ ማርያም አምላከ ዘውለድኪ በተነንግሎ ሰላም ሰላም ወሰላም እብሎ ለመልክኪ ማርያም ፈጽሜየ ኩሎ መልክሽን እንደፈጸምኩ ጸይቀ ልቦናችን ፈጽምልን